ኢትዮጵያ ውስጥ የኤች አይ ቪ ነገር እየተዘነጋና ቀድሞ ተሰጥቶት የነበረው ትኩረት በአሳሳቢ ሁኔታ እየራቀው መሆኑን አንድ ኤች አይ ቪ በደማቸው ውስጥ ያለ ሴቶች ማህበር መሪ አስታውቀዋል። ግርማይ ገብሩ መቀሌላ ያነጋግሯቸውን ቀጥሎ ይቀርባል። እኔ ስሜ መልካስ ጎደም እባላለሁ። አሁን ያለሁበት ቦታ ተስፋ ህይወት እጫው ብዙት ቤት ትግራይ ሴቶች ማህበር ነው። ወይዘሮ መልካ ይህንን ማህበር እንዴት ሊቀላቀሉ እንደቻሉ የራሱን ህይወት መሰረት አድርገው ይንገሩት። ዘጠና አራት አመተ ምህረት ነው በደሜ እጫው መኖሬን ያወቁትና፣ ልጅም ነበረኝ፣ ባለትዳርም ነበርኩኝ። ልጁን ሲታመምብኝ አስከፊ ጊዜ ነበረ። እኔ ሳቅ ጊዜና ስመረመር ኤድስ የሚባል አለ አሉኝ። እንደዚህ የሚተላልፍ በሽታ በግብረ ስጋ አሉኝ። ደህና ከሆንኪ ልጄ መተከዋለሁ፣ ሰመረ ልጄን ወልደዋለሁ። ካለኝ ግን ያሉኝ ልጆች አስመርምሬ እኔ ራሴ ሽጋ አደም ይመስ አልኳቸው። ከዛ ተመረማን ተነገረኝ አለኝ። ሽንኩርትና በርበሬ የሆኑ ገዝቼ አላመጣሁም። ትዳራርግኝ እና ሰው ካላገዘኝ፣ ሰው ካልደገፈኝ ማን ጋር ልኖር ብዬ ልጆቼና የተከራየሁበት ቤት መጥቼ የነገርኳቸው፣ ማህበራችን በአስራ ሰባት አባላት ነው የተመሰረተች። ለምንድን ነው እንደዚህ ብለን ለብቻችን የመሰረት ነው ማህበር ከገጠሩ ወደ ከተማ መጥታ ችግር የሚደርስባት መድሎ እና መግለል የሚደርስባት ሴት እኛን እንደርስላታለን። በእኛ ያውቃ

የራሳቸውን ንብረት ሽጠውም ስንት አባላቻችን ስንት እህቶቻችን ነው የሞቱብንና፣ በአሁንስ ጊዜ ግን በሽታውም በቃ እየተቆጣጠሩ ልንመጣ ብለን ነበረ። አሁን ምንም መቆጣጠር አልቻለም መቼም መንግስት፣ እኛ አስቸጋሪ ሆኖ ነው ያለ። የተስፋ ህይወት ኤችአይቪ ፖዘቲቭ የሴቶች ማህበር ዋነኛ አላማው ምንድን ነው? አላማው ከኤችአይቪ ኤድስ ነጻ የሆነ ህብረተሰብ መፍጠር ነው፣ ነጻ ሆነ ማየት ነው። ከህብረተሰቡ ተገናኝተን ችግሩን በህብረተሰብና መንግስትም ህብረተሰቡ ሆነን በጋራ እየፈታ ነው ነፃ የሆነ ትውልድ ለማዳን ነው። እንደ ማንኛውም በሽታ በእኛ አልፎ በሽታው የሚወለደው ሕፃን የሚወለደው ዜጋ ትዳር የሚያደርገው ወጣት ነፃ የሆነ ህብረተሰብ ማየት ነው። ስለዚህ እነዚህ ለማየትም የሚያዩ እህቶች ወይም ወንድሞች ደግሞ ይህ ተግባር ስራ እየሰሩ አሸንዳ በክልል ትግራይ እዛ እንወጣለን፣ ሰው እናስተምራለን፣ አደባባይ የሆነ እናስተምራለን። ሳላመሰግናቸው አላለፍም። ሴት እናት ናት፣ ሴት እህት ናት፣ ሴት ሚስት ናት ብለው የሚያስቡ ይገባናል፣ ይመለከታን ብለው እነ ግርማይ በርሀ ለርዌይ የሚኖሩት ሲሳ ሺህ ብር ከለርዌይ ልኮ ለአስራ አምስት በቁጠዋ ቡድን ሴቶች አቋቁሞ ለሰላሳ ሰባት አባላት ደግሞ ስልጠና ሰጥተው ራሳቸው ትንሽ ከኤችአይቪ ኤዲስ ፍረሽመንት አድርጎ እንዲሄዱ መቋቋም አንዳንድ ነገር እንዲሆናቸው ብሩን አፍስሰው እንደዚህ እያደረገልን። ቀጥሎ ደግሞ በአሸንዳ ላይ ልብሳቸው ለውሰው ሊውሉ ብሎ ሰላሳ አምስት ሺህ አርቲስት ኪሮስ ሃይለስላሴ አምባሳደራችን አድርገነዋል። ይህም አበርክተው እያደረጉልን ነው ያለና እየተመለከቱት ነው ይመስለኝ በጓዳ ያሉት ወንድሞቻችን። ወይዘሮ መልክ ግን አሁን ህብረተሰቡ እንዴት ነው እርሶ ሲገመግሙት በተለያዩ ቦታ ሄደው ሲያስተምሩ በተለይ ወጣቱ ትውልድ ራሱን እየጠበቀ ነው ያለው? የእርሶ ትዝብት ምንድን ነው? እኔ የምታዝበው ምናልባት እኛ የመሰንበት ነገር ምናልባት ጠይንነት ይመስላችሁ ይሆናል ነው የምለው። ምክንያቱም 15 ዓመት፣ 16 ዓመት መልክ አይኖረችው አይገድልም የሚባል አስተሳሰብ ይኖረዋል። ይሄ ወጣት እኔ የምናወራው በመድሃኒት ነው። እየተቃጠልኩኝ አንጀት እየተቃጠለ አፌ እየደረቀ የሆነ ስሜት እየተሰማኝ ነው። ነፃ ሁኛ አይደለም የሚሄደው እኔና ስመለከተው እያስተማርን እንደ ሞኝነት ነው የሚመስላቸው ያለው ወጣቶች በየቦታው ነው። በየጎዳው በአሁኑ ሰዓት ከ20 ዓመት በታች ነው እቻው ፖዘቲቭ ሆነው ማህበራችን የምትገባ እቻው ፖዘቲቭ ሆነው በየጤና ጣቢያው በየሆስፒታል በየክልሉ የምታያቸው ወጣቱ ነውና በጣም አስቸጋሪ ሆኖ ነው ያለ። በዚህ ላይም በዩኒቨርሲቲዎች፣ በኮሌጆች፣ በሃይ ስኩሎች በእነዚህ ወጣቶች ትምህርት ቁመዋል። በአሁኑ ሰዓት እንደ ድሮ በየክልሉ እየሄድን እናስተምር ነበርኛ። አሁን መንግስትም እንደ አቅጣጫ ሚዘው ያለበት የረሳውን የማስተማር ነገር ነው። ስለዚህ ትምህርቱም ቁመዋል። ወጣቱም ዘላይነት እያበዛ ነው። የኤችአይቪ መከላከል ሳይሆን የጥንስ ውርጃ መከላከል ነው ወጣቱ የሚጠቅም ያለ ለምሳሌ በቅድም ሪፖርት ወቅኖ በጤና ቢሮ ሲቀርብብን አምስት ሺህ አምስት መቶ ሰላሳ ሰዎች ውርጃ የፈጸሙ ሴቶች ተብለዋል። ስለዚህ እነዚህ ውርጃ ነው ኤችአይቪስ እንዴት ነው ያውቁት? ይሄ አነጋጋሪ ነው በወጣቱ ላይ እና እኛንም እንድናስተምር ወጥተን በአሁኑ ሰዓት እንዲያው ግርማይ ብታየው የሚበላና የሚቀመስ የሌላቸው አባላቸው ያሉት እንዳያቸው ሳምንት ሙሉ ከሰኞ እስከ አርቢ ይገበኛሉ። ሰዎች እየታመሙ በአልጋ ቁረኛ መጉልሎና አድሎ ቆርተዋል ተብለዋል። በአሁኑ ሰዓት ግን የቀረ ነገር ብዙ የለም። ምክንያቱ እናቷ ለልጇ የምትጠላ ጊዜም አለብን። አሁን በጓዳ ጓዳው ስትፈትጩ ብዙ ቀደዳዎች አሉብንና እነዚህ ቀደዳዎችን ለመሸፈን ስንል ማናደርገው ጥረት የለንም። ስለዚህ ችግር አለ We'll

ብቻ አይደለም። ነገ የምንሞት ነው ግን ነብንት ነው በንጹህ ቦታ ማን ነው አልጋ ላይ ቁርኛ ያሉት ሰዎች ማንን ነው የሚያያቸው? ማንን ነው የሚቀልባቸው? ማንን ነው የሚያስተማማቸው? አዋሎቻችን ናቸው። ሂድ እየዋልኩ ጠዋትና ማታምልካቸውና በጣም እየተጎዳ ሆነ ይልባስ እንዲያው ዘግቼ በቃ እንደ ሰው ብኖር ይሻለኛል። እኔ የነሱ ጉዳት ተምሰማ ያወቀ ሰው እኮ ባሁን ሰዓት ግርምያ አይወጣም። የተማረ ሰው እኮ እጫ በደም ያለ ብሎ አያስተምርም። ቢሮው ላይ ቁጭ ብለ ነው የሚሰራው ደሞዝ እየበላ ምን አሸውና መድሃኒቱን ይወጣ ለጓደኛው እኮ እኔም እንደዚህ ነኝና ኑር ብሎ አያካፍልም። ድሃው ብቻ ነው የሚያካፍል ድሃው ብቻ ነው የሚያስተምር። ስለዚህ ይሄ ብሶት አለኝ። ለጤና ቢሮ የሚያግዝ ድርጅት ይገኛል ብዬ ነው የማስበው። ጤና ቢሮ ነው አስር፣ የማንኳኳው አስር፣ የሚጮኸው እሱ ነው ባለ ጤና ና ይመለከተዋል እያልኩ፣ ግን ሁሉ ነው ጤና የሚመለከተው። ጤና ከሌለ መኖር አይቻልም። ጤና ነው ሁሉ ነገሩ ና ለግርማይ በርሀ ለአርቲስት ክብረሳይ ስላሴ ሁሉም ተስፋ ህይወት የሚደግፉ ሰላምታ አቀርባለሁ። እናቶችና እህቶቻቸውን ማገዝ የሚፈልጉ እንግዲህ የወይዘሮ መልካአን መልእክት እየሰሙ ነው ያሉት። በጣም ነው ማመሰግንሽ። እግዚአብሔር ስጥልኝ። እኔም በጣም አመሰግናለሁ። We'll be right